የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 13 2012 ዓ ም ዝግጅታችን ጀመረ። የሕገ መንግስት ጉዳዮች አጣሪ ጉባኤ በሶስት ዙር ያካሄደውን ይፋ የሙያ ምስክርነት የመስማት ሂደት ዛሬ አጠናቋል። ባለፉት ቀናት በወፍ በረር በተደረገው መለየት ከቀረቡት ሀያ ሁለት አስተያየቶች ውስጥ አብዛኛዎቹ አስተያየቶች በተለያየ ምክንያት ቢሆን ወደ ተመሳሳይ ድምዳሜ የሚያመለክቱ ናቸው። በጣት የተለየ ድምዳሜ የሚያሳዩ ሆነው ቀርበዋል ለቀረበው ጥያቄ መፍትሄ የሚሰጡ አስተያየቶች ከግምት የሚገቡ ይሆናል። የጉባኤው ሰብሳቢና የጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ ናቸው። ሙሉን ዘገባ በአብይ ርዕስ እንመለስበታለን። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመት ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ፍሳዬ ነኝ። ከሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ ጋር ውይይት እንዳካሄዱ የጠቅላይ ሚኒስትሩ ጽህፈት ቤት ገልጿል። ውይይቱም የታላቁ የኢትዮጵያ ሕዳሴ ግድብን አስመልክቶ በሁለቱ ሀገራት መካከል ያልተቋጩ ጉዳዮችን ለማጠናቀቅና የተዛባ ግንዛቤ የነበራቸውን ጉዳዮች ለማጣራት የታለመ ነው ተብለዋል። የአካባቢ ጥበቃ፣ የግድቡ ደህንነት ሁኔታና የመረጃ ልውውጥን ስለማመቻቸት በሱዳን በኩል ለተነሱት ጉዳዮች ምላሽ ተሰጥቶ ክንውኑ ያለበትን ደረጃ ገልጸዋል። አክለውም የህዳሴው ግድብ ለሶስቱ የተፋሰስ ሀገራት ኢኮኖሚ መጠናከር ምቹ ሁኔታ እንደሚፈጥር ተናግረዋል። የቴክኒክ ውይይቱን በሁለቱ ሀገራት የውሃ ሚኒስትሮች አማካይነት ለመቀጠል ስምነት ላይ ተደርሷል ይላል የጠቅላይ ሚኒስትሩ ጽህፈት ቤት። የአባይን ውሃና ህዳሴ ግድብን አስመልክቶ ግብፅ በላከችለት ደብዳቤ ላይ የተባበሩት መንግሥታት ድርጅት የጸጥታ ምክር ቤት አንዳች እርምጃ ከመውሰዱ በፊት የዩናይትድ ስቴትስ የተወካዮች ምክር ቤት ጥቁር አባላት ማህበር ፈጥኖ ጠንካራ መግለጫ እንዲያወጣ እስተዳመና ስብናን ለመታደግ ህብረት የሚባለው አሜሪካዊ ጥምረት መስራችና መሪ ኤስ ጄሲ ጃክሰን ጠየቁ። ከወጣትነት እድሜያቸው አንስቶ ከዶክተር ማርቲን ሉተር ኪንግ ጋር የሲቪል መብቶች ተሟጋችና ተደማጭ የሆኑት ጄሲ ጃክሰን በድርጅታቸው ስም በፈረሙትና ለጥቁር የምክር ቤት አባላት ህብረት ሊቀመንበር ከረን ባስ ከትላንት በስቲያ በላኩት ደብዳቤ ላይ የህብረቱ መግለጫ እንደ አውሮፓ አቆጣጠር በ929 ዓ.ም በወጣው የቅኝ ግዛት ውል መሰረት ግብፅ በናይል ላይ ያሉኝ የውሃ መብቶቼ የምትለውን አቋሟን የሚደግፈውን የአረብ ሊግ ውሳኔ የሚቃወም እንዲሆን ጠይቀዋል። ቄስ ጄሲ ጃክሰን በጻፉት ደብዳቤ ላይ ወደኋላ ሰፋ ያለ ዘገባ ይኖረናል። ባለፉት 24 ሰዓታት ውስጥ በተደረገው 3747 የላቦራቶሪ ምርመራ ዘጠኝ ሰዎች የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው ስምንት ወንዶችና አንድ ሴት ሲሆኑ ከ20 እስከ 49 ዓመት ዕድሜ ክልል ውስጥ ያሉ ናቸው። ሶስት ሰዎች ከአዲስ አበባ፣ ሁለት ከአፋር፣ አንድ ከሶማሌ ክልል ጅግጅጋ ለይቶ ማቆያ፣ አንድ ሰው ከትግራይ ክልል ማይ ካድራ ለይቶ ማቆያ እንዲሁም ሁለት ሰዎች ከአማራ ክልል መተማ ለይቶ ማቆያ መሆናቸውን በዛሬው ዕለት የጤና ሚኒስቴር በፌስቡክ ገጹ ላይ አስታውቋል። ከእነዚህ ውስጥ አምስት ሰዎች የጉዞ ተሽታው ከተያዘ ሰው ጋር ንክኪ የነበራቸው ሲሆኑ ጠሪዎቹ ሁለት ግለሰቦች ምንም አይነት የጉዞ ታሪክም ሆነ ንክኪ እንደሌላቸው ተገልጿል። በአጠቃላይ በሀገሪቷ ቫይረሱ በምርቦ 98 ደርሷል። በሌላ በኩል በትናንትና ዕለት በማረሚያ ቤት በሚገኙ ታራሚዎች ላይ ቫይረሱ ተገኝቷል እየተባለ በማህበራዊ የሚኒስቴር መስሪያ ቤቱ እንዳረጋገጠው ኮቪድ-19 በልደታ ክፍለ ከተማ በሚገኝ በአንድ ፖሊስ ጣቢያ በእስረኞች እና ጉዳያቸውን በሚያስፈጽሙ ሰዎች መካከል በተፈጠረ ንክኪ በአንድ የቫይረሱ ታማሚ ምክንያት 66 ሰዎች ቫይረሱ ተገኝቶባቸዋል ብለዋል። ከዚህ ውጪ በማረሚያ ቤት በሚገኙ የሕግ ታራሚዎች ላይ ቫይረሱ ተገኝቷል በሚል የተናፈሰው መረጃ የተሳሳተ ነው ይላል። በዚህ ጉዳይ ላይ ወደኋላ ሰፋ ያለ ዘገባ ይኖረናል። የኡጋንዳ የጸጥታ ኃይሎች በኮሮና ቫይረስ መዛመት ምክንያት የተደነገጉትን መመሪያዎች ለማስከበር ሲሉ በሚወስዱት እርምጃ ከሚገባው በላይ ኃይል እየተጠቀሙ ነው፣ በሰበቡም የፖለቲካ ተቃዋሚዎችን ኢላማ እያደረጉ ነው የሚል ክስ እየቀረበባቸው ነው። ባለፈው ሚያዝያ ወር ፖሊሶች ፍራንሲስ ዛኬ በተባሉ የምክር ቤት አባል ቤት ገብተው የምግብ እርዳታ እንዳይከፋፈል የሚያግደውን ፕሬዝዳንታዊ ትዕዛዝ ጥሰዋል በሚል እንዳሰሯቸውና ከአንድ ሳምንት በኋላ ሲፈቱ አካላቸው በጠባሳዎች ተሞልቶ በከፊል አይነ ስውር ሆኖ መውጣታቸው ተዘግቧል። ፕሬዝዳንታዊ ትዕዛዝ በኮሮና ቫይረስ ምክንያት የመንቀሳቀስ እገዳ በተደነገገበት በአሁኑ ወቅት ፖለቲከኞች የምግብ እርዳታ እንዳያከፋፍሉ እንደሚያግድ ታውቋል። ፖሊሶቹ በፖሊስ ኃይል የጭነት መኪና ውስጥ በብረት ሰንሰለት እንደሰቀሏቸውና እንዳሰቃዩቸው የምክር ቤት አባሉ ተናግረዋል። የኡጋንዳ የአገር አስተዳደር ሚኒስትር ኢቦጋ ካኒያ ዛኪ ደረሰብኝ ያሉት ጉዳት ራሳቸው የፈጸሙት ሳይሆን አይቀርም ማለታቸው ተዘግቧል። ለአባባላቸው ያቀረቡት ማስረጃ እንደሌለ ተገልጿል። የኡጋንዳ የፖሊስ ኃይል ቃል አቀባይ ፍሬድ ኢናንጋ በበኩላቸው ተፈጸመ ስለተባለው ሰቆቃ ምርመራ እየተደረገ ነው ብለዋል። ትላንት ቃለ መሃላ ላይ የፈጸሙት የሊሶቶ ጠቅላይ ሚኒስትር ሞይኬትሲ ማጆሮ ዛሬ ስራቸውን ጀምረዋል። የገንዘብ ሚኒስትር የነበሩት የ59 ዓመት ዕድሜው ማጆሮ ቀዳሚው ትኩረታቸው ሀገሪቱን ከኮሮና ቫይረስ መከላከል፣ ለድህነትና ለስራ አጥነት መፍትሄ ማግኘት መሆኑን ገልጸዋል። ማጆሮ ሳይታሰብ በድንገት ባለፈው ማክሰኞ ከስልጣን የተሰናበቱትን የ80 ዓመት ዕድሜ መሪ ቶማስ ታባኒ ነው የሚተኩት። በቀድሞ ባለቤታቸው ሊፖሌሌ ታባኒ ላይ በተፈጸመው ግድያ እጃቸው አለበት በሚል ጥርጣሬ ከስልጣን እንዲወርዱ አንድ የገዢ ጥምረት ጫና ሲያደርግባቸው እንደቆየ ታውቋል። እሳቸውም ለወራት ያህል ጫናውን ሲቋቋሙ ቆይተዋል። ታባኒ በቀድሞዋ ባለቤታቸው ግድያ ውስጥ እጄ የለበትም ሲሉ አስተባብለዋል። ማጆሮ ቃለ መሐላ በፈጸሙበት ወቅት ታዲያ ባለፉት ሦስት ዓመታት ጠቅላይ ሚኒስትር በነበርኩበት ወቅት ላሳየኋቸው ድክመቶች ይቅርታ እጠይቃለሁ ብለዋል። የወቅቷ የታባኒ ባለቤት ማየሰያ ሊፖሌሎን በመግደል ተግባር ተከሰው በዋስ ተለቀዋል። እሳቸው ግን አልገደልኩም ሲሉ አስተባብለዋል። ቦትስዋና ለ48 ቀናት ያህል ደንግጋው የነበረ የመንቀሳቀስ ገደብ ትላንት እኩለሌሊት ላይ ያበቃ። በአልማዝ ሀብት በታደለችው የደቡብ አፍሪቃዊቱ ሀገር ቀስ በቀስ የገደብ እገዳው ሲላላ ቆይቷል። መላይ ንግድ ተቋማትና ትምህርት ቤቶች መንግስት ያወጣውን መመሪያ በመከተል ከዛሬ ጀምሮ ስራቸውን ይቀጥላሉ። መመሪያዎቹ የሰውነት ሙቀት መለካት፣ እጅን በጸረ ቫይረስ መወልወል ይገኙባቸዋል። የቫይረሱ ሁኔታ ታይቶ ወደ እንቅስቃሴ መገደብ የመመለስ ሁኔታ ሊኖር እንደሚችል የኮቪድ-19 ግብረ ኃይል አስተባባሪ ዶክተር ኬሪንግ ማሱፖ ማስገንዘባቸው አልቀረም። ከውጭ ሀገራት ወደ ሀገራቸው የሚመለሱት ሰዎች በልዩ ማቆያ ለመቆየት ይገደዳሉ። የውጭ ሀገራት ጎብኚዎች ወደ ሀገሪቱ እንዳይገቡ የማገዱ ተግባር እንደቀጠለ ነው። እሷን ውስጥ 29 የኮቪድ በሽተኞች እንዳሉና አንድ ሰው እንደሞተ ተገልጿል። አድማጮች የምሽት ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 13 2012 ዓም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችን ሰዎችንን በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የሕገ መንግስት ጉዳዮች አጣሪ ጉባኤ በሶስት ዙር ያካሄደውን ይፋ የሙያ የምስክርነት መስማት ሂደት ዛሬ አጠናቋል። የጉባኤው ሰብሳቢ የሆኑት የጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ እንዳሉት ከቀረቡት 22 የጽሁፍ አስተያየቶች አብዛኞቹ ወደ ተመሳሳይ ድምዳሜ የሚያመለክቱ ናቸው። ዛሬ ምስክርነታቸውን የሰጡ የጤና ሚኒስቴርና የኢትዮጵያ ብሔራዊ ምርጫ ቦርድ ባለስልጣናትና የስራ ኃላፊዎችም ባለው የኮሮና ቫይረስ ወረርሽኝና በአስቸኳይ ጊዜ አዋጅ ውስጥ ምርጫ ማካሄድ እንደማይቻል አብራርተዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። ከህዝብ ተወካዮች ምክር ቤት ወደ ፌዴሬሽን ምክር ቤት የተመራው በህገ መንግስት አጣሪ ጉባኤም የቀጠለው የህገ መንግስት ትርጉም ሂደት በኢትዮጵያ ታሪክ ያልተለመደም ወሳኝ የሚባልም ክንውን ነው። ሂደቱ የፊታችን መስከረም መጨረሻ የአምስት ዓመት የስልጣን ዘመኑ የሚያበቃውን የኢትዮጵያ መንግስት ቀጣይ ዕጣ ፈንታ ይወስናል። የአገሪቱ አጠቃላይ ምርጫ በኮሮና ቫይረስ ምክንያት መተላለፉን ተከትሎ ኢትዮጵያ መስከረም ላይ ስልጣን የሚረከብ በህገ መንግስቱ መሰረት የተመረጠ መንግስት ላይኖራት ይችላል። በ1987 የጸደቀው ህገ መንግስት ደግሞ ይህንን በተመለከተ ግልጽ ያለ አካሄድ አላስቀመጠም። የህዝብ ተወካዮች ምክር ቤት ታዲያ ከጉዳዩ ጋር የተያያዙትን ሶስት የህገ መንግስት አንቀጾች መተርጎም ግልጽ መልስ እንደሚያስገኝ አምኗል። አንቀጾቹ በአንድ በኩል ምርጫ የሚካሄደው በየአምስት ዓመቱ እንደሆነ የሚጠቁሙ በሌላ በኩል ደግሞ የህዝብን ጤንነት አደጋ ላይ የሚጥል በሽታ ሲከሰት የፌዴራል መንግስቱ የአስቸኳይ ጊዜ አዋጅ ማወጅ እንደሚችል የሚገልጹ ናቸው። የአስቸኳይ ጊዜ አዋጅ ደግሞ ምርጫ ለማካሄድ የሚያስፈልጉትን ጨምሮ የተለያዩ መብቶችን ይገድባል። የህገ መንግስት ጉዳዮች አጣሪ ጉባኤ ዛሬ ባካሄደው ሶስተኛ ዙር የሙያ አስተያየት መድረክ ላይ የተናገሩት የጤና ሚኒስትር ዶክተር ሊያ ታደሰ እንዳሉት ደግሞ አዋጁ የቫይረሱን ስርጭት ለመከላከል አስፈላጊ ነው። በዚህ በአስቸኳይ ጊዜ አዋጁ በተቀመጠው መሰረት ለመረባረብና አስፈላጊ ግብአቶችን፣ መሰረተ ልማቶች ለዚህ ወረርሽኝ ምላሽ ለመስጠት ወደዚህ ስራ ለማዞር አቅምን የሚፈጥር ነው። ስለዚህ በአጠቃላይ ወረርሽኝ ለመግታት አስፈላጊ የሆኑት በተለይ ከበሽታውም ባህሪ አኳያ እነዚህ የአስፈላጊው እርምጃዎችን ለማሳለጥ አስቻይ ሁኔታ ለመፍጠር ይህ አስቸኳይ ጊዜ ያስፈልጋል ብለን ነው ምናምነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተም የቫይረሱ ስርጭት ህብረተሰብ ውስጥ መግባቱን ጭምር ነው ያመለከቱት። በጣም ስር እየሰደደ የመጣበትና ከጊዜ ወደ ጊዜ በተለይ ምንም አይነት የጉዞም ሆነ ከበሽታው ጋር ፖስቲቭ ሆነው ግንኙነት ከነሱ ጋር ያላደረጉ ሰዎች በበሽታው መያዛቸው እየጨመረን ያለው በተለያዩ ቦታዎች ላይ ኮሚዩኒቲ ትራንስሚሽን ወይም ደግሞ በማህበረሰቡ ስርጭቱን የጀመረበትና ከዚህ በፊት ስንሰራቸው የነበሩትን ሁኔታዎች አጠናክረን መስራት በሚገባን ሁኔታ ላይ ካልሆንን በስተቀረ ምናልባት በሌሎች ሀገራት ላይ እያየናቸው ትልልቅ አስከፊ ሁኔታዎች ሊመጡ የሚችሉበት ሁኔታ እንዳለ ማሳያ ነው የሚሆነው። በአሁኑ ጊዜ የማህበረሰቡን ደህንነት ከማረጋገጥ የበለጠ ትኩረት የሚጠይቅ ሁኔታ የለም ሲሉም ዶክተር ኤባ ለጉባኤው አስረድተዋል። ባለን ውስን ሀብት መጀመሪያ ማህበረሰባችንን ህልውናውን ማስጠበቅና አሁን ከተጋረጠበት ችግር ከአንዱ ፌስ ወደ አንዱ ፌስ ማረጋገጥ ነው፣ ወይስ ሁለት ሶስት አራት አይነት ፕራዮሪቲ አምጥተን ያለንን ውስን ሀብት ያውም ደግሞ የማህበረሰቡን የጤና ሁኔታ ሚዛን ላይ ስለዚህ ልክ እንደ ባለሙያ ሆኜ ነው የምናገረው። በዛ አንጻር ካየ ነው በምንም መመዘኛ መጀመሪያ ልናስቀምጠው የምንችለው የማህበረሰባችንን ደህንነት ነው። ሁሉ ነገር ሊሆን የሚችለው ማህበረሰቡ ደህና ሲሆን ነው። ከዛ በኋላ የሚመጡት ነገሮች ማህበረሰቡ ለሚሰራቸው ስራዎች ደጋፊ ሁኔታዎችን የሚፈጥሩ ሁኔታዎች ናቸው እንጂ ወሳኝነት ኖሯቸው ህልውናን የሚያረጋግጡ አይደሉም። ስለዚህ በዛ አንጻር ቅድም ከምርጫ ጋርም ሲነሳ የነበረው የአቅም ውስንነት የማህበረሰብን ፎከስ የሌሎች አካላትንም የምናጣ ከሆነ አሁን የጠቀስናቸው በጣም ትናንሽ ቁጥሮች ኤክስፕሎድ የማያደርጉበት ምክንያት ምንም የለም። ጣሊያን ላይ እያየነው ይሄ ነው። ብራዚል ላይ እያየነው ያለነው ይሄ ነው። ራሻ ላይ ዛሬ በቀን ወደ አስር ሺህ ኬዝ እየተመዘገበ ያለው ከዚህ ጋር የተገናኘ ነው። ስለዚህ በሁለት አሃዝ የተደገፈው ነገ ወደ አስር ሺዎች የማይገባበት ምንም ምክንያት የለም። እስካሁን የመጣውም ማህበረሰቡም መንግስትም የተለያዩ አካላት ባመጡት እና ሌሎች ነባራዊ ሁኔታዎች በጎ ተጽዕኖ በማምጣት ነው። ይሄ ግን ሊያሻግረን የሚችለው ደግሞ አሁንም እጅግ ከፍተኛ የሆነ ርብርብና ያለንን ውስን ሀብት ለተገቢው ሁኔታ እና ከሁሉ በላይ ደግሞ የሚመለከተውም የመንግስት አካል ማህበረሰቡም የመጀመሪያውም የመጨረሻውም ፎከስ መሆን ያለበት ጤናውን ማረጋገጥ ከዚህ ወረርሽኝ ማለፍ ይሄንን ካረጋገጥም በኋላ ግን ወደ ሌሎች ነገሮች የምንገባበት ሁኔታ መኖር አለበት የሚል እምነት ነው ያለኝ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳም የምርጫው ሂደት ወረርሽኙን ለመከላከል እየተጣሉ ባሉ ገደቦች ውስጥ መካሄድ እንደማይችል አብራርተዋል። የምርጫ ቦርዱ ያወጣውን የምርጫ አፈጻጸም እቅድ እና አጠቃላይ የምርጫ ሰሌዳ ያሰረዘው ዋናው ምክንያት አጠቃላይ ወረርሽኙ የተደረሰ ወረርሽኝ ማለት ምን ማል አድርገውታል ያለውን ወረርሽኝ ስጋት ለመከላከል የሚወስዷቸው ወይም ውሰዱ ያሉን እርምጃዎች የምርጫ ሂደቱን ማከናወን እንደማንችል ላሳየን ነው። ስለዚህ በአጠቃላይ ታወቅ ያለበት ነገር እዚህ ላይ የሚመስለኝ ምንድን ነው ወረርሽኙ ሳይሆን ወረርሽኙን ለመከላከል የሚደረጉ እርምጃዎች የተጣሉ ገደቦች፣ የእንቅስቃሴ ገደቦች፣ የትራንስፖርት ገደቦች፣ የመሰብሰብ ገደቦች ልናደርጋቸው፣ በተለይም ደግሞ የምርጫ ሰሌዳው ደርሶ ከነበረበት ደረጃ አንጻር የምርጫ አስፈጻሚዎችን ሰብስቦ ትሬን ማድረግ የምርጫ አስፈጻሚዎቹ ከሰለጠኑ በኋላ ወደ መራጮች ምዝገባ ወደሚለው ነገር ልንሄድ እንደማንችል በመረዳት ነው። የሕገ መንግስት ጉዳዮች አጣሪ ጉባኤ የባለሙያዎችንና ከጉዳዩ ጋር ግንኙነት ያላቸውን አካላት ምስክርነት ያዳመጠበትን የሶስት ዙር መድረክ ዛሬ አጠናቋል። በማጠቃለያው ላይ የተናገሩት የጉባኤት ፕሬዚዳንት መዓዛ አሸናፊ አብዛኛዎቹ ባለሙያዎች ተመሳሳይ ሀሳብ ማንጸባረቃቸውን አብራርተዋል ባለፉት ቀናት በወፍ በረር በተደረገው መለየት ከቀረቡት ሀያ ሁለት አስተያየቶች ውስጥ አብዛኛዎቹ አስተያየቶች በተለያየ ምክንያት ቢሆን ወደ ተመሳሳይ ድምዳሜ የሚያመለክቱ ናቸው። በጣት የሚቆጠሩት ደግሞ በተለያየ ምክንያት የተለየ ድምዳሜ የሚያሳዩ ሆነው ቀርበዋል። ለቀረበው ጥያቄ መፍትሄ የሚሰጡ አስተያየቶች ከግምት የሚገቡ ይሆናል። ባለው አጭር ጊዜ ሂደቱን አሳታፊ ለማድረግ ጥረቶች የተደረጉ ቢሆንም እንዲህ ያለው አዲስ ሂደትና ራት ያለንን ከፍተኛ ፍላጎት ነው። ሆኖም ወይዘሮ መዓዛ በአብዛኛዎቹ ባለሙያዎች ተንጸባረቀ ያሉትን መደምደሚያ ምንነት አልጠቀሱም። ከዛሬ በፊት በነበሩት ሁለት መድረኮች የቀረቡ አብዛኛዎቹ የህገ መንግስት ባለሙያዎች ህገ መንግስቱን መተርጎም አሁን ላለው ሁኔታ ምላሽ እንደሚያስገኝ ነው ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሄት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሄት የአባይ ውሃና ህዳሴ ግድብን አስመልክቶ ግብጽ በላከችለት ደብዳቤ ላይ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አንዳች እርምጃ ከመውሰዱ በፊት የዩናይትድ ስቴትስ የተወካዮች ምክር ቤት ጥቁር እንደራሴዎች ክንፍ ፈጥኖ ጠንካራ መግለጫ እንዲያወጣ ቀስተ ዳመና ሰብእናን ለመታደግ የተባበረ ህዝብ የሚባለው አሜሪካዊ ጥምረት መስራችና መሪ ቄስ ጄሲ ጃክሰን ጠየቁ። ከወጣትነት እድሜያቸው አንስቶ ከዶክተር ማርቲን ሉተር ኪንግ ጋር የሲቪል መብቶች ተሟጋችና ተደማጭም የሆኑት ጄሲ ጃክሰን በድርጅታቸው ስም በፈረሙበትና ለጥቁር እንደራሴዎቹ ህብረት ሊቀመንበር ካረምባስ ከትላንት በስቲያ በላኩት ደብዳቤ ላይ የህብረቱ መግለጫ በአውሮፓ የዘመን አቆጣጠር በ1929 ዓ ም ከወጣው የቅኝ ግዛት ውል የተቀዳውን ግብጽ በናይል ላይ ያሉኝን የውሃ መብቶቼ የምትለውን አቋሟን የሚደግፈውን የአረብ ሊግ ውሳኔን የሚቃወም እንዲሆን ጠይቀዋል። ቄስ ጄሲ ጃክሰን በጻፉት ደብዳቤ ላይ ሰለሞን አባተ ለዛሬ ተከታዩን አጭር ዘገባ አዘጋጅቷል። ቄስ ጄሲ ጃክሰን ለተወካዮች ምክር ቤቱ ጥቁር እንደራሴዎች ጉባኤ ሊቀመንበር እንደራሴ ካረን ባስ የጻፉት ደብዳቤ የጠለቁ ታሪካዊ፣ ዲፕሎማሲያዊ፣ ጂኦፖለቲካዊ ዳራዎች የሰፈሩበትና በማስረጃዎች የተደገፈ ነው። ሬቨረንድ ጃክሰን ያነሳሳቸውን ጉዳይ ሲጠቁሙ ብዕርና ወረቀት አገናኝቼ ይህንን ደብዳቤ እንድጽፍልዎ ያስገደደኝ ግብጽ በእኛ መንግስትና በዓለም ባንክ ትከሻዎች ላይ ለመፈናጠጥ ያደረገችው ሙከራ ነው ብለዋል። በምንም በኩል አገላብጬ ለመፈተሽ ብሞክር አሉ ጃክሰን በዓለም አቀፉ ውዝግብ ውስጥ የቆዳ ቀለም አንዳች ሚና አለው የሚለውን ሐሳብ ከእይታዬ ማስወገድ አልቻልኩም። ይቀጥሉናም የዛሬ ዘጠና አንድ ዓመት ወጣ የተባለውን የእንግሊዝና የግብፅ ውል ሲያስታውሱ ያኔ የእንግሊዝ ንግሥት የጥቁር አፍሪካ ሀገሮችን ሉዓላዊ መብቶች ለመፋቅ ያደረጉት አንድ ነገር ሆኖ ዛሬ ዩናይትድ ስቴትስና የዓለም ባንክ ግብጽ የመቶ ዓመት ዕድሜ ባለው የቅኝ ግዛት ውል ላይ ለመንጠላጠል እያደረገችው ላለችው ሙከራ ድጋፍ ለመስጠት ዩናይትድ ስቴትስና የዓለም ባንክ ለእርሷ ነፃ መውጫ ማስረጃነት ራሳቸውን ማቅረባቸው ጨርሶ ሌላ ነው ብለዋል። በአውሮፓ የዘመን አቆጣጠር በ1929 እና በ1959 ወጡ የተባሉትን ስምምነቶች ምንነት የግብጽ ተከታታይ መንግስታት በእንግሊዝ አማካይነትና በሌሎችም ወታደራዊ እና ዲፕሎማሲያዊ ጥረቶች ኢትዮጵያን ድጋፍ ለማሳጣት በሌላም በኩል ለማስፈራራት ጭምር የግብፅ ፕሬዝደንቶች ከአንዋር ሳዳት እስካሁኑ አብዱል ፈታህ ኤልሲሲ ያደረጓቸውንና እያደረጉም ያሏቸውን ዛቻዎችና ጥቃትም ከየራሳቸው አንደበት እየጠቀሱ አብራርተዋል። ግብፅ ምንም የማታዋጣበትን፣ በሌላ በኩል ደግሞ ኢትዮጵያ ከውሃው ከሰማኒያ ከመቶ በላይ የምትገብርበትን የአባይን ጅረት ሙሉ በሙሉ በፈላጭ ቆራጭነት መቆጣጠሯን ለማስቀጠል የሚያስችላትን የዘመነኛ ቀኝ አገዛዝ ስምምነት ያሉትን ሰነድ ኢትዮጵያ እንድትቀበል ጫና ለማሳደር ግብፅ ለመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ያስገባቸው ደብዳቤ በእጅጉ የረበሻቸው መሆኑን ሬቨረንድ ጃክሰን አመልክተዋል። ግብፅ በደብዳቤዋ ኢትዮጵያ የታላቁ ህዳሴ ግድብን ውሃ እንዳትሞላ ምክር ቤቱ እንዲያስቆማት መጠየቋ የሀፍረተቢስ አምባገነን ጠባዩዋ መገለጫ ነው ብለዋል ጃክሰን። ግብጽ ታላቁን አስዋን ግድብን ስትገነባ ወይም የወሰን ተሻጋሪ ወንዞች አለም አቀፍ ድንጋጌዎችን ጥሳ ውሃውን ከተፈጥሮ ጅረቱ አጥፋ ከተፋሰሱ ክልል ውጪ እንዲፈስ ስታደርግ ኢትዮጵያን አለማማከሯን ቄስ ጃክሰን አስታውሰው፣ ግብጽ እንድታደርግ የማትጠየቀውን ኢትዮጵያ እንድትጠየቅ አይገባም ሲሉ ሀገራቸውና የዓለም ባንክ ያዙ ያሏቸውን መንታ አለም አቀፍ ደረጃዎችና አቋምን ነቅፈዋል። ዩናይትድ ስቴትስ ከጥቅምት 27 2012 ዓ ም እስከ የካቲት 4 2012 ዓ ም ባወጣ ባወጣቻቸው ስድስት የፕሬስ መግለጫዎች ላይ ሁሉ ራሷንና የዓለም ባንክን ሚና የገለጸችው እንደ ታዛቢ መሆኑን ጃክሰን አስታውሰው በዓለም አቀፍ ሕግ ተደራዳሪዎቹ ይሁንታና ሥልጣን ካልሰጧቸው በስተቀር የሕግ አስተያየትም ሆነ ሐሳብ ታዛቢዎች ማቅረብ እንደማይችሉ ፍጹም ግልጽ መሆኑን አመልክተዋል። እንደሚባለው አሉ ጃክሰን በማከል መንግሥታችንና የዓለም ባንክ ሰነዱን አርቅቀው ከሆነ የታዛቢነት ድርሻቸውን ሸምጥጦ መጣስ ነው። ጃክሰን ይቀጥላሉ፣ ግብፅ የዩናይትድ ስቴትስ የገንዘብ ሚኒስቴርንና የዓለም ባንክን አደራዳሪዎች ስትል በፀጥታ ጥበቃ ምክር ቤቱ ደብዳቤዋ ላይ ያሰፈረችው አገላለጽ ሐሰት መሆኑን መንግሥታችንና የዓለም ባንክ ለምክር ቤቱ የማሳወቅ የሞራልም የሕግም ግዴታ አለባቸው። በአሜሪካውያን አጋሮቻችን የተረቀቀ የማቻቻያ ወይም የማስማሚያ ሰነድ ስትል ግብጽ ያሰፈረችው አረግም ዩናይትድ ስቴትስ ያለ ኢትዮጵያ ፈቃድና እውቀት በስሟ ሰነድ የማርቀቅ ስልጣን እንደሌላት እንዲታወቅ አሳስበዋል። የግብፅን ደርሶ በፖለቲካ መጋበዝና በጦርነት ማስፈራራቷን ማስታገስም አስፈላጊ ነው ብለዋል። ቄስ ጄሲ ጃክሰን የዩናይትድ ስቴትስ የጥቁር እንደራሴዎች ጉባኤ ወይም ህብረት ኮንግሬሽናል ብላክ ኮከስ ከዓለም አቀፍ ኃይሎች የብረታ ጣጣ ሳይደርስበት ስለ ጥቁሯ አፍሪካ ቆሙ መናገር የሚችል በዓለም ላይ ብቸኛ ጥቁር የተከበረ አካል በመሆኑ ግብፅ በናይል ላይ የውሃ መብቶቼ የምትለውን ከሺህ ዘጠኝ መቶ ሃያ ዘጠኙ የቅኝ አገዛዝ ውል የተቀዳ ሐሳብ በመደገፍ የአረብ ሊግ ያወጣውን መግለጫ የሚቃወም ጠንካራ መግለጫ ፈጥኖ የማውጣቱ ጉዳይ እጅግ በብርቱ አስፈላጊ ነው ብለዋል። የተባበሩት መንግስታት ድርጅት በግብፅ ደብዳቤ ላይ አንዳች አቋም ከመያዙ በፊትም የሊቀመንበር ከረንባስ ቢሮ በጉዳዩ ላይ ፈጥኖ የመንቀሳቀሱ ጉዳይም እጅግ አስፈላጊ መሆኑን በደብዳቤያቸው መዝጊያ ላይ ቄስ ጄሲ ጃክሰን ሬይንቦው ፒዩኤስኤች በምህፃር ፑሽ ቀስተ ደመና ሰብዕናን ለማዳን ወይም ለመታደግ የተባበረ ሕዝብ በሚባለው ራሳቸው የዛሬ ሃምሳ ዓመት በመሠረቱት ድርጅት ስም ለኮከሱ ሊቀመንበር ኬረን ባስ የላኩትን ደብዳቤ ቋጭተዋል። ቄስ ጄሲ ጃክሰን ይህንኑ ደብዳቤያቸውን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ፣ ለጸጥታ ጥበቃ ምክር ቤቱ ፕሬዚደንት ሴቨን ዩርገንሰን፣ ለዓለም ባንክ ፕሬዚደንት ዴቪድ ማልፓስ፣ ለዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ኑቺን እንዲሁም በመንግስታቱ ድርጅት ለኢትዮጵያ ቋሚ ተጠሪ አምባሳደር ታያ አጽቀ ሥላሴ ግልባጭ አድርገዋል። ሬቨረንድ ጄሲ ጃክሰንንና የጥቁር እንደራሴዎች ጉባኤውን ሊቀመንበር ከረም ባሰን አግኝተን ለማነጋገር እየጣርንን እንዳገኘናቸው የሚሉትንና የዚህን ደብዳቤም ቀሪና አንኳር ሐሳቦች በሌላ ዘገባ ይዘን እንመለሳለን። የሬቨረንድ ጄሲ ጃክሰን ሙሉ ደብዳቤ ዌብሳይታችንና ማኅበራዊ ገጾቻችን ላይ ይገኛል። ሰሞን አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፈው። የላብራቶሪ ምርመራ ውጤት አመለከተ። በትላንትናው ዕለትም መግለጫ የሰጡት የጤና ሚኒስቴር ሚኒስትር ዶክተር ሊያ ታደሰም የቫይረሱ ስርጭት እየጨመረ መሄዱን ገልጸው ነበር። ሁሉም ክልል በሚባል ደረጃ በሰባት ክልሎችና በሁለት የከተማ መስተዳድሮች ላይ የተገኘና እስካሁን ካሉት ወደ ሰማንያ የሚጠጉ ዞኖች ውስጥ አርባ ዞኖች ላይ በበሽታው የተያዙ ሰዎች መገኘታቸው እንግዲህ ምን ያህል የበሽታው ስርጭትም ከፍተኛ ጥንቃቄ የሚፈልግና ስፋቱ እየጨመረ እንደሄደም የሚያሳይ ነው። በ24 ሰዓታት ውስጥ የሚደረግን የላብራቶሪ ምርመራ መሰረት በማድረግ በየዕለቱ በሚወጣው የዛሬ ሪፖርት መሰረት ለ3747 ሰዎች ምርመራ ተደርጎ ዘጠኝ ሰዎች የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው ስምንት ወንዶችና አንድ ሴት ሲሆኑ ከ20 እስከ 49 ዓመት የዕድሜ ክልል ውስጥ ያሉ ናቸው ሶስት ሰዎች ከአዲስ አበባ፣ ሁለት ከአፋር፣ አንድ ከሶማሌ ክልል ጅግጅጋ ለይቶ ማቆያ፣ አንድ ሰው ከትግራይ ክልል ማይካድራ ለይቶ ማቆያ እንዲሁም ሁለት ሰዎች ከአማራ ክልል መተማ ለይቶ ማቆያ መሆናቸውን በዛሬው ዕለት የጤና ሚኒስቴር በፌስቡክ ገጹ ላይ ባሰፈረው ጽሑፍ አስታውቋል። ከእነዚህ ውስጥ አምስት ሰዎች የጉዞ ታሪክ ሲኖራቸው ሁለት ሰዎች ደግሞ በበሽታው ከተያያዘ ሰው ጋር ንክኪ የነበራቸው ናቸው። ቀሪዎቹ ሁለት ግለሰቦች ምንም አይነት የጉዞ ታሪክም ሆነ ንክኪ እንደሌላቸው ተገልጿል። በአጠቃላይ በኢትዮጵያ ቫይረሱ ምርመራ የተገኘባቸው ሰዎች ቁጥር 398 ደርሷል። በሌላ በኩል በትናንትናው ዕለት በማረቢያ ቤቶች በሚገኙ ታራሚዎች ላይ ቫይረሱ ተገኝቷል እየተባለ በማህበራዊ ሚዲያዎች ላይ የተሰራጨው መረጃ የተሳ ሳተ ነው በማለት የኮሮና ቫይረስ በአንድም የሀገሪቱ ማረሚያ ቤት በሚገኝ ታራሚ ላይ አለመገኘቱን የጤና ሚኒስቴር አስታውቋል። ሚኒስቴር 19 በልደታ ክፍለ ከተማ በሚገኝ በአንድ ፖሊስ ጣቢያ በእስረኞችና ጉዳያቸውን በሚያስፈጽሙ ሰዎች መካከል በተፈጠረ ንክኪ በአንድ የቫይረሱ ታማሚ ምክንያት 66 ሰዎች ቫይረሱ ተገኝቶባቸዋል ብሏል። በኢትዮጵያ በአጠቃላይ እስካሁን 69507 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል። ይህ የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት መሰናዷችንን ነው። ወደ ተከታዩ ዘገባችን እናልፋለን። የኮሮና ቫይረስ መከሰት ደቡብ ወሎ ውስጥ ይሰጡ በነበሩ በሌሎች የጤና አገልግሎቶች ላይ ተጽዕኖ ማሳረፉ እየተገለጸ ነው። ለአገልግሎቱ መቀዛቀዝ ከጤና ባለሙያዎች በኩል የሕክምና ግብአት አቅርቦት እጥረት እንደ ምክንያት ሲነሳ በህብረተሰቡ በኩል ደግሞ ፍርሃት ወደ ጤና ተቋማት እንዳይመጣና ነባሩን አገልግሎት እንዳይወስድ እያደረጉት ነው የሚል መላምት ተሰንዝሯል። የወሎ ዘጋቢያችን መስፍን አራጌ ዝርዝሩን ያስደምጠናል። ኮቪድ-19 የዓለምን ሕዝብ ብቻ ሳይሆን የጤናውን ዘርፍ አገልግሎት ጤና የነሳ ችግር ከሆነ ወራት ተቆጠሩ። ለወትሮ ዘርፉን በጥንካሬ የሚያስጠሩት የእናቶችና ህጻናት የክትባት አገልግሎትና የተላላፊ በሽታዎች መከላከል ተግባራት ተቀዛቅዘዋል። ለዚህ ደግሞ የተለያዩ መላምቶች ይሰነዘራሉ። መላምቶቹ ግን ሁለት አካልን በተጠያቂነት ያነሳሉ፤ አገልግሎት ሰጪውንና አገልግሎት ተቀባዩን። በደቡብ ወሎ ዞን በመንግስት ጤና ጣቢያ ውስጥ በነርስነት የሚያገለግሉት ባለሙያ የሚናገሩትም ይህንኑ ያረጋል ያረጋግጣል። ኮቪድ አስራ ዘጠኞቹ ስራዎች ወደ ኮቪድ መከላከልና መቆጣጠር ጋር ያሉ ያተኮሩ ስራዎች ግንዛቤ ፈጠራ ላይ ነው እንጂ ከዚ በትኩረት ሲሰጡ የነበሩ የእናቶች ጤና፣ የህጻናት ጤና፣ ተላላፊ በሽታዎች ጋር ተያይዞ የገበሩ የነበሩት ህብረተሰቡ ፈልጎ እስካልመጣ ድረስ አሁን አገልግሎቱን ለማድረስ የሚደረግ ስራዎች የቀነሱ ናቸው። በአሁኑ ሰዓት ምክንያቱ ምንም ይሁን ምን ዞኑ ከዚህ ቀደም የተመሰገነባቸው አገልግሎቶች በነባሩ ፍጥነትና ስፋት እየተሰጡ አይደሉም። አብዛኞቹ ስራዎች ወደኋላ ተመልሰዋል። ህብረተሰቡ አንደኛ ከወረርሽኙ ጋር ተያይዞ ወደ ጤና ተቋሚ መምጣቱ ሁኔታ ቀንሷል። ፍራቻው በጣም አለ። ከዚ በፊት አንድም እናት ቤት መውለድ የለባትም የሚለው ትልቅ በሂል ተይዞ እየተሰራ ነበር። አሁን ባለው ሁኔታ ግን ስታየው ጤና ተቋሚ ያሉ መቆያዎች ላይ ቆይተው መውለዱ ነገር ህብረተሰቡ ፍራቻ ስላለ አይቆይም። ለወሊድ እንመጣለን ብለው ሄዳሉ፣ በዛው ቤት የሚወልዱበት ህጻናት ክትባትም በተመሳሳይ ተላላሽ በሽታዎች ላይ የሚሰሩ ሲ ቪ ወባ ላይ የሚያሉት ነገሮች በጣም ወደ ኋላ እንትን ያሉበት ሁኔታ ነው ያለው። ህዝቡ ወደ እናንተ ባይመጣ እናንተ ወደ ህዝቡ ለመሄድ ምን አገዳቸው? አንደኛ ባለሙያ ዘረፍ በጣም ትልቅ ትገፍ ላይ ነው ያሉ መከላከያዎች አሉት ፊትና የአፍንጫ መሸፈኛ ማስኮች በጤና ተቋም ደረጃ ሁን የምታገኝበት አጋጣሚ የለም። ሌላው ቀርቶ እዛው ለምሰጠውም አገልግሎት ማስካታገኝ ሜ ሰና አማራጭ ቤ ተጠቀሙበት ነገር ነው እ ያለው አሁን በተቋም ደረጃ አይገኝም። በጣም በትለም ይወጣ የለም አሁን በዚህ ሰአት ማለት ነው። የዞኑ ብልጽግና ፓርቲ ጽህፈት ቤት ኃላፊ ኤርሚያስ መኮንን የአለም አቀፉ አንድ አካል እንደመሆናችን አለም አቀፉ ችግር እኛም ዘንድ መከሰቱ ግድ ነበር ይላሉ። እንደሳቸው ከተከሰተው ችግር በላይ የተቀዛቀዘውን አገልግሎት ማነቃቃቱ ነው ዋናው ተግባር። ከጤናው ሴክተር ሌሎች አገልግሎቶችን ዘግቶ ወደ ኮሮና ብቻ ማለት ኮሮና በጣም ከባድ ነገር ነው፣ ግን አንድ ሲንግል ኤሌመንት ነው ማለት ነው። ከኮሮና በላይ ገዳይ የሆኑ ብዙ ሕብረተሰቦችን ህይወት የሚቀስፉ በሽታዎች አሉ እና እነዛን ዘጋግቶ አገልግሎት አንሰጥም ብሎ ቢሮ ዘግቶ የመቀመጥ ነገር ሲመጡ የመመለስ ነገር እንዳለ ደርሰንበታል። ክትባቶች ተቋርጠው ነበር። የእናቶች ክትትል ተቋርጠው ነበር። ኢቭን ክሪቲካል ድጋፍ የሚያስፈልጋቸው ወገኖች የተቋረጠበት ሂደት ነበር። በሁሉም ወረዳዎች፣ በሁሉም ጤና ጣቢያዎች፣ በሁሉም ሆስፒታሎች በግልም በመንግስትም አገ አገልግሎቱ እንዲሰጥ በተለያየ መንገድ ቸክ እያደረግን ነው። ሌሎች አገልግሎቶች በሙሉ ፓኬጅ ደረጃ እንዲሰጡ አሁንም እንቀጥላለን። ማለት ከአመለካከት ጋር የሚስተዋለውን ችግር በግንዛቤ ማስጨበጫ መድረኮችና ተከታታይ ትምህርቶች ማስተካከል ይቻላል። የጤና ባለሙያዎች ለሚያነሷቸው የመከላከያ ቁሳቁስ አቅርቦት ችግር ግን የተቀመጠ ምን መፍትሄ አለ ሲሉ ይጠይቃሉ የዘርፉ ባለሙያዎች። በኢትዮጵያ ምግብና መድኃኒት ባለስልጣን የሰሜን ምስራቅ ቅርንጫፍ ጽህፈት ቤት ዳይሬክተር ጀዋር አበጋዝ ኮቪድ-19 በድንገት መከሰቱ የላቦራቶሪ ይሁን ታግኝተው ገበያ ላይ በሩ የአፍና የአፍንጫ መሸፈኛ ጭምብሎች በገፍ እንዲሸጡ አስገድዷል። ይህ ደግሞ አቅርቦት ላይ እጥረት አስከትሏል ሲሉ ያስረዳሉ። አንዳንዶች ግን የዩኒቨርሲቲዎች ፋብሪካዎችና የፈጠራ ሰዎች የአፍና አፍንጫ መሸፈኛ ጭንብል በብዛት እያመረቱ ባሉበት ወቅት የዳይሬክተሩ ምላሽ ውሃ አያነሳም ሲሉ ይሟገታሉ። ዳይሬክተሩ በበኩላቸው የተለያዩ አካላት የሚያመርቷቸው ቁሳቁሶች ወደ ጤና ተቋማት ከመሰራጨታቸው በፊት የላቦራቶሪ ማረጋገጫ ከሚመለከተው አካል ማምጣት ይጠበቅባቸዋል የሚል ምላሽ አላቸው። ለዚህ ደግሞ በትንሹ አምስት የሚደርሱ መስፈርቶችን ማሟላት እንደሚገባቸው ያስረዳሉ። የጥራት ደረጃቸው ያልተረጋገጡ የሕክምና ቁሳቁሶችን ወደ ጤና ተቋማት ማሰራጨት ደግሞ ፈጽሞ አይቻልም። እንደ ዳይሬክተሩ ቢያንስ ወይ በራስ ላቦራቶሪ ወይም አቶዴክተር በሆነ ላቦራቶሪ ያተረፋፈስ ሁኔታውን የባክቴሪያ ቫይረስ፣ ማስቀረት አቅሙን ኬሽን አሰርተው በላቦራቶሪ ማምጣት አለባቸው። ምስራቅ አማራ እና አፋር ክልል ውስጥ አስመጫዎች ካሉ የሚያሟሉትን ክራይቴሪያ አሟልተው እንዲያስመጡ እናስጨርጋለን። ግን ከውጭ ሀገር ባስመጭ Pero ya con la y con la ጤና ተቋማት ላይ ስትሄድ ያው የሚያክሙት የታመመን ሰው ነው። የታመመን ሰው ሲያክሙ መቼም የባክቴሪያና ቫይረስን ሪቴል ሊያደርግ የሚችል ነገር ነው መልበስ ያለ መከላከል የሚችላል ወይንም የሚያክምን ባለሙያ ሌላ ርስክስ ሊገባ ስለሚችል ማለት ነው። ስለዚህ አሁን ያለው እንደ መንግስት ማቅጣጫ የሚሰጥበት እነዚህ የፈጠራ ስራዎች የሚመጡ ከሆነ ለህብረተሰቡ ጠቅመው ቢያንስ ድሮፕሌቷ ከእሱ ላይ አርፋ ወደ ሌላ ሰው እንዳትሄድ ይችላል። የጉዳዩን አሳሳቢነት ግምት ውስጥ በማስገባት የኢትዮጵያ ምግብና መድኃኒት ባለስልጣንና የጤና የጤና ሚኒስትር የጋራ ግብረ ኃይል ማቋቋማቸውን ዳይሬክተሩ ጠቁመዋል። ይህም የጤና ተቋማት ያለባቸውን የግብአት እጥረት በመቅረፍ የላቀ ሚና ይጫወታል ነው የተባለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብ ሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ፎን ዶት ሞቢ ላይ ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የግሪክ መንግስት በፖሊስ ማቆያ ጣቢያዎች ተይዘው ያሉትን ብቻቸውን የሚገኙ 276 ፍልሰተኞች ልጆችን እንዲለቅ የሰብአዊ መብት ተሟጋቾች መወትበታቸውን በታቸውን ቀጥለዋል። በግሪክ ፖሊስ ማቆያ ያሉት ልጆች ወላጅ ወይም ሌላ ጠባቂ አብሯቸው የሌለ ሲሆን እንዲለቀቁ የተያዘውን ውትበታ የሚመራው ሂዩማን ራይትስ ዎች ልጆቹ ተይዘው መቆየታቸው የሀገሪቱንና ዓለም አቀፍ ህጎችን የጣሰ ነው ሲል ኮንኖታል። አንቲካራሳቫ ከአቴንስ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። ባለፈው የአውሮፓውያን አመት የግሪኩ ጠቅላይ ሚኒስትር ኪሪያኮስ ሚትሶታኪስ አንድም ስደተኛ ልጅ ጥበቃ አይከለከልም ብለው ቃል በመግባት ትልቅ ዘመቻ ከፍተው ነበር። ከዚያ በቀጠሉት ወራት ለአንድ ዓመት ያህል ብቻቸውን ከግሪክ መውጫ አጥተው የቆዩ ብዙ መቶ ልጆች መሀል አውሮፓ ከቤተሰቦቻቸው ጋር ተገናኝተው ኑሯቸውን እንዲመሰርቱ ተደርጓል። በእነሱ ላይ የደረሰው መከራ ግን ሌሎች ልጆች በዚያ ጎዳና እንዳያመሩ አላከላከለም። በቱርክ በኩል አድርገው ግሪክ መፍለሳቸውን ቀጥለዋል። ዓለም አቀፉ ለሰብአዊ መብት ተሟጋጅ ድርጅት ሁማን ራይትስ ዋች እንደሚያስጠነቅቀው ጠቅላይ ሚኒስትሩ አንድም ልጅ ካለቤተሰብ አይቀርም ብለው ቃል በገቡበት ጊዜ ከነበሩት የበለጠ ቁጥር ያላቸው ልጅ ስደተኞች አሁንም ግሪክ በማቆያ ካምፖች የቀረዋሉ። አጠቃላይ ቁጥራቸው ወደ ሶስት መቶ ገደማ እንደሚሆን ነው ሁማን ራይትስ ዋች የገለጸው። በዋናነት በሀገሪቱ ያሉት የስደተኛ ካምፖች የተጨናነቁ በመሆናቸው ልጆቹ በጠቅላላ በየእስር ቤቱና ማቆያ ማዕከሎች ታጉረዋል ሲሉ የሰብአዊ መብት ድርጅቱ ተጠሪ ኤቫ ክሮስ አስረድተዋል። እንዲህ ባለ ሁኔታ ሲቀመጡ ደግሞ ልጆቹ ለጉዳት ይበልጡን ይጋለጣሉ ነው ያሉት። ያስቀመጧቸው በፖሊስ ጣቢያ ባሉ ቆሻሻ የሆኑ የእስር ክፍሎች ውስጥ ነው። ብዙውን ጊዜ በጣቢያው የምድር ቤት ክፍሎች ያሉ በመሆናቸው የፀሐይ ብርሃን አይገባም፣ የንጽህና አቅርቦትም አያገኙም። አንዳንድ ጊዜ ከአዋቂዎች ጋር ያስሯቸዋል። ያ ደግሞ ለብዝበዛም ለጥቃትም ያጋልጣቸዋል ብለዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነርም የስደተኞቹ ቁጥር በሦስት እጥፍ መጨመሩም ተከትሎ መሰል ስጋቶችን ሲያሰማ ቆይቷል። ከዚያ ወዲህ ግን ግሪክና ቱርክን በሚከፍለው የአጂያን የባህር መስመር ላይ ብርቱ ቁጥጥር ስለሚደረግም ጭምር አሃዙ በከፍተኛ ደረጃ ቀንሷል። በዚያም ላይ ሁለቱም ሀገሮች የኮቪድ-19 ወረርሽኝ እንዳይዛመት ሲሉ ድንበሮቻቸውን በመዝጋታቸው ሕገ ወጥ አስተላላፊዎች የአውሮፓ ሕብረት አባል ወደ ሆነችው ወደ ግሪክ እንደ ልባቸው ስደተኛ አሽሎክልከው ማስገባት እንዳይችሉ አድርጓል። ልጆች ስደተኞች ያሉበት አሳሳቢ ሁኔታ ግን አሁንም እንዳለ ነው። በግሪክ መንግስትና በተባበሩት መንግስታት ድርጅት መረጃዎች መሰረት በአሁኑ ወቅት በሀገሪቱ ያሉት ቤተሰብ የሌላቸው ስደተኛ ልጆች ወደ አምስት ሺህ ይደርሳሉ። ከሁለት ዓመታት በፊት ከነበሩት እጥፍ መሆኑ ነው። በተለዩ ደህንነታቸው በሚጠበቅበት ካምፖች የሚኖሩት ጥቂቶቹ ሲሆኑ የሚበዙት በተጨናነቁ የስደተኛ ካምፖች የሚንገላቱ ናቸው። አንዳንዶቹ ጌንት እባብ እንደነደፋቸው አይጥ እንደነከሳቸው ይናገራሉ። የተደራጁ የወንጀል ቡድኖችና ለወሲባዊ ተግባር የሚያስተላልፉ ቡድኖች ይከታተሉናል ያሉም አሉ። ከሁሉም የሚያሳስበው ደግሞ ግሪክ መግባታቸው በሰነድ ከተመዘገበ ስደተኛ ልጆች መካከል አንድ አምስተኛው ደብዛቸው መጥፋቱ ነው። የፍልሰተኞች ጉዳይ ባለስልጣናትን አስተያየት ለማግኘት አልተቻለም። ይሁን እንጂ በሀገሪቱ የኮሮና ቫይረስ ቀውስ ጋብ እያለ በመሆኑና እንደ ሌሎቹ ሀገሮች ሁሉ የድንበር ቁጥጥሯን እያላላች በመሆኗ ፍልሰቱም በዚያው መጠን ይጨምራል። ሁኔታው በተለይ ለህጻናቱ ይበልጡን አሳሳቢ እንደሚሆን ጉዳዩን የሚከታተሉ አዋቂዎች ስጋታቸውን ይገልጻሉ። አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜን አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 ና በ31 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ቪዲዮ 24 ላይ እንገኛለን። በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይም ስርጭታችን በቀጥታ እየተላለፈ ይገኛል። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤ አፕ ፈነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። ህዝበ ሙስሊሙ በረመዳን የጾም ወቅት ሲያከናውናቸው የቆዩ የተለያዩ የበጎ ተግባራት በተለይ ደግሞ በዚህ የኮሮና ቫይረስ ወረርሽኝ ወቅት ሰፋ ባለ ሁኔታ መቀጠል እንዳለባቸው የእምነቱ ልሂቃንና ተከታዮች ይናገራሉ። የኢድ አልፈጥር በዓል ከጥቂት ቀናት በኋላ በእስልምና እምነት ተከታዮች ዘንድ ይከበራል። በዚህ ዙሪያ ጸሐይ ዳምጠው ያሰናዳችውን ዘገባ ተከታተሉት። የረመዳን ወር ታላቅና የምህረት ወር እንዲሁም ሙስሊም ማህበረሰብ በተለየ ሁኔታ ፊቱን ወደ ፈጣሪ የሚመልስበት ነው ሲሉ ይናገራሉ ኡስታዝ አይመድ እንጀቢል። በረመዳን ወር ያለው የሌለውን በመርዳትና በማስፈጠር ያሳልፋል ያሉት ኡስታዝ አይመድ የት ይላል ብለዋል። የኮቪድ-19 ወረርሽኝ ዓለምን እያናወጠ ካለበት ወቅት ጋር መገጣጠሙ መገጣጠሙና ሰዎች በቤታቸው ሆነው ፈጣሪያቸውን በመለማመን የሚያሳልፉ መሆናቸውን ደግሞ በማሳያነት ጠቅሷል። ብስሚ ላሂ ራህማን ራሂም። ያው በረመዳን ወር ውስጥ የመልካም ስራዎች ሰደቃ፣ ኢፍጣር፣ የተቸገሩትን መርዳት ያን ብቻ ሳይሆን እዚሁም በቀጥታ ከረመዳን ጋር ተያይዙ በስፋት የሚስተዋሉ ዘካተል ፌጥርና ዘካተል ማል የሚሰጥበት ሁኔታ በዚህ በረመዳን ወር ውስጥ በስፋት አለ። ዘካተል ፌደር ማንኛውም የጾመ ሰው በራሱና በቤተሰቦቹ በህፃናት በማይጾሙት በትናንሾቹ ጭምር በነፍስ ወከፍ ተሰልቶ በአንድ ሰው ሁለት ኪሎግራም ተኩል አካባቢ በስፋት ከሚመገበው እህል በተቸገሩ ሰዎችና በዓሉን መዋያ ለሌላቸው ሰዎች ይሰጣል። ዘካተል ማል ደግሞ ከገንዘብ የሚሰጥ ዘካ ለምሳሌ አንድ ሰው በዓመት ካሉት ገንዘቦች በሱ እጅ የቆየ ገንዘቡ ዓመት ዞሮበት የመጣ ገንዘብ በእጁ ያለ ሰውና የገንዘብ ኒሷ ወይንም መጠኑን የሞላ ከሆነ ከአጠቃላይ ገንዘቡን አርባ ቦታ በማካፈል አንድ አርባኛ ወይም ሁለት ነጥብ አምስት ፐርሰንት አካባቢ ዘካ የመስጠት ግዴታ አለበት። እርሳቸው የረመዳን ጾም ሳይገባ በፊት የጀመሩትን የበጎ አድራጎት ተግባር መቀጠላቸውን ውስታን ጣይመዲን ለአሜሪካ ድምጽ ተናግረዋል። የተለያዩ የተቸገሩ ሰዎች በሀገራችን ውስጥ ኮሮናም ጋር ተያይዞ ቁጥራቸው ከፍ ያለበትና እገዛ እርዳታ የሚፈልጉ ሰዎች ብዙ ሆነው የምናገኝበት ሁኔታ ነው። ስለዚህ በዚህ ሂደት ውስጥ ሁሉም ሰው በየአካባቢው በአቅሙ ልክ የተሳተፈ ነው። ለምሳሌ ያው ትናንትና እኔም በሱ ጋር ተያይዞ እዚሁ ማሌ ክልል ተፈናቅለው ስለገጣፎ የሚገኙ የህብረተሰብ ክፍሎችን በኢፍታር የሆን ዘንድ ለአምስት መቶ ሰላሳ ምንት የሚሆኑ አባወራዎች ነች ያሉት እነሱን መጠኑ ምንም እንኳን እኛ ቢሆንም እያንዳንዱ ቤተሰብ ዱቄትና ተኛቸውን መጠበቅ እንድችሉ ፈሳሽ ሳሙናን ሚዥንም ትናንት ከሰዓት ነበርኩኝ። ሁላችንም በምንችላቸው እንግዲህ በየአካባቢያችን የተለያየ ኮንትሪቢሽኖች እያደረግን ቆይተናል። ኮሮናም ከመኖሩ አንጻር ረመዳን ቢወጣም መተጋገዙ እና በሰደቃው መቀጠል ሌላው ነው ቆሞ ላይ መጽናት ያስፈልጋል የሚል መልእክት ነው ያለኝ። ኡስታዝ ራያ አባ መጫ በበጎ ፍቃድ ተግባር ላይ ከተሰማሩት ግለሰቦች መካከል ሲሆኑ አቅማቸው የፈቀደውን እየረዱ ሌሎች ሰዎችም የእርሳቸውን አርአያ እንዲከተሉ በመቀስቀስ ላይ እንደሆኑ ገልጿል። በጎ አድራጎት የውጭ ሰው ብቻ አይልም ባለሀብትነት ዛሬ አንድ ሰው አራት ፎቅ ከሰራ አንድ አልጋ ላይ ይተኛል። ምንም ያህል የዱቄት ፋብሪካ ብኖረው አንድ ዳቦ ከዜ ጋር ባቸው ነው የሚያድረውና ይሄ ማህበረሰብ ሊደረስለት ይሄ ማህበረሰብ ሊታገዝ የሚገባ ጉዳይ ነው እላለሁ። በእስልምና እምነት አስተምሮ መለገዝ ግዴታ ነው ያሉት ኡስታዝ አይመድን ይህ ደግሞ ከረመዳን ወር በኋላ መቀጠል እንዳለበት ይናገራሉ። ረመዳን ትምህርት ቤት ነው። አላህ በቁርአን እንዳለው ለምንድን ነው ጾም የተደነገገብን ብለን ስንል፣ ጾም በእናንተ ላይ ግዳጅ ተደረገ ከእናንተ በፊት ላይ በነበሩት ላይ ግዳጅ እንደተደረገው ለምን ስንል፣ ለአለኩም ተጠቁ ነው አላህን መፍራትን ተቋዋን ለሱ ማደርን እንድትለማመዱ ወይንም እንዲኖራችሁ ነው እና ታርጌቱ ይሄ በመሆኑ በዚህ ረመዳን ወር ውስጥ ልምምድ የምናደርግበት ጾምን፣ ሰደቃ መስጠትን የተ ተቸገሩትን ማገዝን ሌሎች እኛ በረመዳን ገንዘብ አቅም እያለን ተርበን ከዚህ ሰዓት ከዚህ ሰዓት መብላት አይቻልም ተብሎ ከመጠጥም ከምግብም ስሜቱን ስንጋራ ሌሎች ሰዎች ዓመት ሙሉ ተርበው የሚኖሩ ተቸግረው ሕይወታቸውን የሚገፉ ሰዎች እንዳሉ የእነሱን ስሜት ስንጋራ ቆየን፣ ስለሆነ ከረመዳን በኋላም ስንወጣ ሌሎች የተቸገሩ ሰዎች እኛ ያን የበረመዳን ውስጥ በራብን ሁኔታ ተገደው እኛ ማታ እናፈጥራለን እነሱ ማፍጠሪያ በሌላቸው ሁኔታ ተቸግረው እንዳሉ ትምህርት በመውሰድ በስፋት መስራት አለብን። በሀገሪቱ በተከሰተው የኮረና ወረርሽኝ ምክንያት ብዙ ድጋፍ የሚሹ ወገኖች አሉ ያሉት ሁለቱም የእምነቱ ተከታዮች፣ ሁሉም በተባበረ ክንድ መደገፍ አለበት ሲሉ መልእክት አስተላልፏል። ለእኛ ሀገርም በዛሁ ቁጥሩ ከፍ እያለ ከመሄዱ አንጻር የሚመጡ ማህበራዊ ቀውሶች ለመከላከል በማንኛውም ሁኔታ ያለንን ማካፈል፣ በረሀብም ይሁን በሌሎች ሁኔታ አደጋ እንዳይደርሱ መልካም ስራዎች መቀጠል አለባቸው። ሰደቃዎች መቀጠል አለባቸው። ታላቁ የረመዳን ወር ከቀናት በኋላ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ዳምጠውን እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ስስተበላቸው እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ እስከ ምሽቱ አራት ሰዓት አብረናችሁነን አብራችሁን ሆኖ ወደ ተከታዩ ዝግጅት እንለፍ። ባህልና ማህበረሰብ ከትላንት በስቲያ ማክሰኞ የመጀመሪያውን ክፍል ቃለ ምልልስ አሰምተን ተከታዩን በቀጠሮ ያሳድር ነው፣ ቅንብር ነው ለዛሬ ባህልና ማህበረሰብ መሰናዱ ያዘጋጀንላችሁ የኮቪድ-19ን መዛመት ለመከላከል ታልመው በዓለም ዙሪያ የተጣሉትን የጉዞ ገደቦችና እንቅስቃሴዎች ተከትሎ እኩልነትን መሰረት ባደረገ የተለየ ያኗኗር ዘይቤው ከሚታወቀው ማህበረሰብ ህልውና ላይ አደጋ ተጋርጧልና ለአባላቱ እንድረስላቸው በሚል የተሰማ ጥሪ ነው የውይይቱ መነሻ ማህበረሰቡ አውራምባ የንታደጋቸው ጥሪውን ያሰሙት ደግሞ ከዋሽንግተን ወጣ ብላ በምትገኘው የሲልቨር ስፕሪንግ ከተማ በሕክምና ሙያ የተሰማሩት እንግዳችን ዶክተር አሸናፊ ዋቅቶላ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ይህንኑ መነሻ በማድረግ ከዶክተር አሸናፊ ጋር የጀመረው ወግ በምሽቱም እቅዳዊ ማህበረሰብ በመባል መሰል ስያሜ የሚታወቅ አንድ ዓለም አቀፍ ማህበረሰብንም ያውሳል። ዶክተር አሸናፊ እንዳሉት እነኚህን ቅዳዊ ማህበረሰብ የሚባሉ በተለያዩ አካባቢዎች አሉ። እንደ ዝንባል እንደሚከታተሉ አጫውተውናል። በዚህ አይነት መንገድ የሚታወቁ እርስዎ ጋራ ባደረግነው ውይይትም ደጋግመው የሚያነሷቸው ጋቢዮታስ የሚባሉ ኮሎምቢያ ያሉት አንዱ መሰል ማህበረሰብ ናቸው። እስኪ ንገሩን። ይልቁንም ደግሞ አውራምባን እናድን በሚለው ጥሪዮ ላይ የአውራምባን ማህበረሰብ ዓለም ሊያጣ አይቻለውም ሲሉ የቱን ያህል አስፈላጊ መሆናቸውን ነው እየተናገሩ ያሉት። እና እስኪ ሌሎችንም ቀደም ብዬ ጠቀስ ያደረግኩትን ጨምሮ ለምን እንዲህ ያሉ ማህበረሰቦች ወሳኝ ናቸው? ቅድም የጀመሯቸው ሀሳቦችን ገፋ አድርገው ያብራሩልን የሊትሬቸር ኖቤል ፕራይዝ ያገኘው ሲሆን ጋርሲያ ማርኬዝ ቪሌጅ ቱ ኢንቨንት ወርልድ አለምን እንደገና ለመፍጠር የተፈጠረች መንደር ብለው የሰየሟት በጋቢዮታስ የሚባለው ኮሎምቢያው ጫካ ውስጥ ነው። አውራምባ ኮሚኒቲ በተፈጠረበት እድሜ ልክ የዛሬ ሀምሳ ዓመት ጋቢዮታስ የተባለውን የፈጠሩት ሳይንቲስቶች፣ ፈላስፋዎች፣ ሙዚቀኞች በጣም የተማሩ ሰዎች ከየዩኒቨርሲቲው ና እንደዚህ ተውጣቶ ነው የዛሬ ሀምሳ ዓመት ገደማ፣ አሁንም አለ እና ዓለም ላይ ይሄ ፀሐይ ብርሃን በመጠቀም የሶላር ሂተር ሁሉ የሰሩ ናቸው። እዛ እንም ያለ ምንም ነገር የሌለበት ቦታ ላይ ከዓለም ውስጥ የሚደንቅ የዛፍ ተከላ ማንም ይበቅልበታል ባልተበለበለበት ቦታ ላይ ነው ያደረጉት። ይሄ እንግዲህ ጋቢዮታስ የሚባለው እሱን ያየው ጋርሲያ ማርኬዝ የኖቤል ፕራይዝ ዊነሩ ማለት ነው። ሃንድሬድ ይርስ ኦፍ ሶሊቲድን ላቭ እንደ ታይም ኦፍ ኮሌራን የጻፈው ምን አለ ስለነሱ ሲናገር ቪሌጅ ቱ ኢንቨንት ወርልድ አዲስ መንደር ውስጥ ዓለምን እንደ መፍጠር መሆኑ ነው። አዎ፣ እዛ ያሉትን እንደ ዶክተር ዙምራ ማለት ነው። ዶክተር ዙምራ ኑሪ የአውራምባ መስራች ናቸው። የክብር ዶክተር ያገኙ ከጀርማ ዩኒቨርሲቲ ነው። ፓውሎ ሉጋሪ ይባላል። የጋቢዮታስ መስራች ፓውሎ ሉጋሪ እሱም ኦሮነራዊ ዶክተር ተብሏል። እሱም በዛ የክብር ዶክተር የክብር ዶክተር አሁንም ድረስ ሰዎች ፍሬንድስ ኦፍ ጋቢዮታስ ተብለው ለተወሰነ ጊዜ ሄደው ይጎበኟቸዋል ሰዎች አልፎ አልፎ። እኛም የአውራምባ ወራጆች ብለን ሄድንን ጎብኛቸው፣ ሃምሳኛ ዓመታቸውን እናክብር ስለ እነሱ ሪሰርች ይሰራል። ህዝቡን ማወቅ አለበት። ያንን እንዴት ነው እንደ አዶላ ያለ ወርቅ የተመረተበት ያለበት ቦታ እንዴት ህዝቡ ማወቅ የለበት ማወቅ አለበት፣ ስለ አውራምባ በሚል ነው እንግዲህ። መልካም ዶክተር አሸናፊ፣ እስኪ ለዚህ ሁሉ መነሻ ወደ ሆነት አጋጣሚ እንሂድ። ከተለያየ ቦታ ከዚህ ከዩናይትድ ስቴትስም ጭምር ሰዎች በተለያየ ጊዜ ስለ አውራምባ በሰሙት ሄደው እንደሚጎበኘው ያውቃለሁ። እርስዎ ግን እንደምን ተዋወቁ ከአውራምባ ጋር? ለመሆኑ ትውቆ ምን ይመስል ነበር? እሺ፣ እጅግ በጣም አመሰግናለሁ አቶ አለምላ። እኔ እንደዚህ አይነት እቅዳዊ ማህበረሰቦች ስለ እነሱ ማንበብ ማጥናት ደስ ይለኛል እና ስለ አውራምባ ማህበረሰብ ማንበብ መስማት ከጀመርኩ አመታት አልፈዋል። አስር አስራ አምስት ዓመት ሊሆን ይችላል። እና የዛሬ አመት ተኩል ነው እንደዚህ ገደማ የደብረታበሩ ዩኒቨርሲቲ ፕሬዚዳንት ዶክተር አነጋግረኝ አንድ መልእክት በሶሻል ሜዲያ ልኮ ነበር። ያን መልእክት ምንድን ነው የሚያሳየው? አውረምባ ማህበረሰብ ውስጥ የጤና ቀን፣ የሴቶች ጤንነት፣ የሌላውም የሚመለከት ጽሑፍ አውጥቶ ነበር እና ያንን ሳይ ወዲያውኑ ልኬ የሚቀጥለው ዓመት ለሱ ስትዘጋጁ እኔንም ጨምሩኝ ብዬ ከዚህ ከዋሽንግተን ዲሲ ኢሜይል አደረኩኝ። እሱ ወዲያውኑ ምንም ነገር ሳያመነታ አንተና እንጂ እኛ ፈለግኩ ቦታ እናሳይሃለን አለኝ። በዚሁ መሰረት የሁሉ አመት ለማየት የምጓጓውን ቦታ የዛሬ ሶስት ወር ለማየት በቃው። እንደገለጹልን የደብረታቦር ዩኒቨርስቲ አውራምባ ሄዶ የሕክምና አገልግሎት የሚሰጡበት አንድ ቀን ሲያሳልፉ ነው ይሄ ጽሑፍ የተመለከቱት የሚገልጸው። አዎ የመጀመሪያ ያየሁበት እሱ ላይ ነው። ነገር ግን እኔ ሲሄድ በሌላ ፕሮግራም ሄድኩት። በእርግጥ ስለ መማር መማር የሚል ፕሮግራም እሱን ይዤ ደብረ ታቦር ዩኒቨርሲቲ መሄድ ስለነበረብኝ ሆስፒታሉ እንደዚህ ስለሆነማ አንዱን ፕሮግራም አንደኛ አውራምባ ማህበረሰብን መጎብኘት፣ ሁለተኛው ስለ መማር ያለውን ሴሚናርም እዛው ለእነሱ ተማሪዎች መስጠት፣ ለዩኒቨርሲቲ ያቀረብኩትን ራሱን ነው ለአውራምባ ተማሪዎች አንደኛ ደረጃና ሁለተኛ ደረጃ ያው በአማርኛ ያቀረብ እና አንዱን እሱንም ማቅረብ ያለው ሁለተኛ ዋናው ነገር ግን ልዩ የዘማኝ ስሜት እነሱን ለማየት እድል አግኝቻለሁ። መልካም። አንድ ወቅት በቴሌቪዥንና በሬዲዮ ኢትዮጵያ ውስጥ ስማቸው ገኖ እንደነበር ትዝ ይለኛል። አሁን እርስዎ በሚሉት አይነት ግን ጥናት እንዲሰራ የዛ ልምድ ለሌሎች ጥሩ ምሳሌነቱ እንዲጎላ ማህበራዊ አኗኗርን መልሰን እንድንመለከት የሚያደርጉ የተሻለ መንገድ እንዲፈጠር የሚረዱ ጽንሰ ሀሳቦች ከዛ እንዲወለዱ ማድረግ አለበት ነው እያለው ያሉት። በስምና በዝና በስማቸው ዘፈን እስኪዘፈን ድረስ ታይቷል። በዛ ደረጃ መታወቁን አይደለም አሁን እርሶ እያነሱ ያሉት? አዎ፣ እነሱም ራሳቸው ከእነሱ ጋር ያሳለፍኩት ጊዜ ቅዳሜና እሑድን ብቻ ነው። ክቡር ዶክተር ዙምራም ሆነ ባለቤታቸው ወይዘሮ እናንየሽ ክብረት ደግመው ደገመው ደጋግመው የሚሉት እስቲ ኑና አጥኑን። እንደ ባህርዳር ዩኒቨርሲቲ አለ፣ ደብረ ታቦር ዩኒቨርሲቲ አለ፣ ጎንደር ዩኒቨርሲቲ አለ። እስቲ ያለን አጥኑን እና ጻፉ ተማሪዎችን አስተምሩበት ነው የሚሉት። እንግዲህ በአንድ ሰሞኑን ሞቅ ተብሎ ወሬው ይነገርና ላይላውን ኢንፎርሜሽኑ ይሄዳል። በየቴሌቪዥንም ቀርበዋል። አሁን ሁሉም ሰብስበን በአንድ ዌብሳይት ውስጥ አስገብተነዋል እና እሱን ማየት ይቻላል። ነገር ግን በቅርበት በተከታታይነት ተማሪዎች እኮ እየሄዱ እንደ ኢንተርንሽፕ ሊያደርጉበት የሚችሉበት ነው። ከዚህ የበለጠ ትምህርት የለም፣ እየሰሩ መማር፣ እያደረጉ መማር እና ያዩ መማር ሊሆን ይችላል። እና አጥኑን አጥኑን እንግዲህ በዝርዝር ያ ሲሆን ለእነሱ ብቻ ሳይሆን ሌላውም ይማርበታል። በእኔ አስተያየት ከሆነ እንደ ዓለም ተስፋ ብዬ ነው ማስባቸው ያው ኮቪድ ናይንቲን የዓለም ተስፋውን እንዳጨልምብን ነው ስጋቴ። ተስፋ አደርጋለሁ ይሄን ጥሪዬን ሌሎችም የሚሰሙት የሚረዱትና ያ ተስፋ ይሆናል ዓለም ያሉት ብርሃን እንደማይጨልም፣ አደጋ ላይ የወደቁትን ሰዎች እንደሚታደጉ ተስፋ አደርጋለሁ። እስኪ በትዩ የሚታይ አንድ ሌላ ነጥብ ላንሳ አለ ዶክተር አሸናፊ የኮቪድ አስራ ዘጠኝ ወረርሽኝ የሰው ልጅ አኗኗር ዘይቤ ከመሰረቱ ያናጋ ሁኔታ ፈጥሯል በአንድ በኩል የጤና ቀውስ ይፈጠራል የብዙዎችን ህይወት ይነጥቃል ብዙዎች ለህመም ይዳረጋሉ በሌላ በኩል ደግሞ ለመከላከል የተመረጠው አማራጭ ከእርሶ ጋር ቀደም ብለው እንደጠቀሱት በተለያዩ ወረርሽኞች ጊዜ ውይይቶች እናደርጋለን ኮቪድ-19 ግን ከየትኛውን በማይገጥም መልኩ በቤት ውስጥ መቆጠብ ነው እንደ ትልቁ አማራጭ የሆነው፣ ወይም ደግሞ ማህበራዊ ፈቀቅታ ያሉት ርቀት አንድ ሰው ከሌላ ሰው ጋር የሚጠብቀው አያያዝን የመሳሰሉት። ይህ በእንዲህ እንዳለበት ግን የዚህ ወረርሽኝ ክፋት ያሳድረውን ተጽዕኖ እነኝህን እርሶ ያለም ተስፋ ያሏቸውን ማህበረሰቦች እንዳያጠፋ የሰጉትን ያህል በአንድ መልኩ ደግሞ ወደ ራስ ለመመልከትም እድል የሰጠ ይመስላል እንዲያውም እንደዛ ያለውን አስተሳሰብ የሚያጎላ አይደለም ወይ? አሁን የተፈጠረው አውራምባዎች ቀድሞ የጀመሩት አብሮነትን፣ መተሳሰብን የሰው ልጅ በዚህ መንደር በምታከል ዓለም ውስጥ አብሮ እንዲኖር የሚሞክረውን ጥረት የግድ እያለ አይደለም ወይ የምንሰማ ምናልባትም የመመልከቱን እድል ለራሳችን የምንሰጥ ከሆነ ኮቪድ 19 አቶ አሉላ እጅግ በጣም አመሰግናለሁ። ለዚህ ጥያቄ እጅግ በጣም በጣም መሰረታዊ ጥያቄ ነው ያነሳው። በሁለት ከፍዬ ነው አድማጮች፣ አሉላ ከበደና ዶክተር አሸናፊ ዋቅቶ ላይ የጀመሩት ወግ አላበቃም። ዶክተር አሸናፊ በሁለት ከፍለው የሚመለከቱትን አሉላ በመጨረሻው ላነሳው ጥያቄ የሚሰጡትን ምላሽ ጨምሮ ሙሉ ወጋቸውን በድረ ገጻችንና በፌስቡክ ገጻችን ታገኙታላችሁ። ተከታተሉ ለአሁኑ ግን ዶክተር አሸናፊ ዋቅቶላን እናመሰግናለን ወደ ተከታዩ ዘገባችንን እንለፍ ኮቪድ-19ና ቴክኖሎጂ በአሜሪካና በመላው ዓለም ከኮቪድ-19 ጋር የሚደረገው ግብግብ እንደቀጠለ ሆኖ ከቤት ያለመውጣት ክልከላው መቼ ሊያበቃ እንደሚችል ግን ሰፊ መወያያ ሆኗል። በሽታውና የሚሰራጭባቸው መንገዶች አጣብቂኝ ውስጥ የሚከት ነው። ምንም የበሽታው ምልክት የማይታይባቸው ሰዎች ወደ ሌሎች ሰዎች ማስተላለፍ መቻላቸው ለከፋ ሞት ሊያበቃ ይችላል። ነገር ግን ዘመናዊ ተንቀሳቃሽ ስልኮች ወይም ስማርትፎኖች ለበሽታው ተጋልጠው ከሆነ መንገር ቢችሉስ በሚል ሚሼል ኩዊንን ያጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። በዓለም ዙሪያ ያለው ማህበረሰብ ከቤት ውስጥ ያለመውጣት ክልከላዎችን በማወጅ የኮሮና ቫይረስ ስርጭት ፍጥነቱን እንዲቀንስ ማድረግ ችሏል። ነገር ግን እነዚህ ክልከላዎች ሲነሱ ቫይረሱ ስርጭቱን ይቀጥላል የሚል ፍራቻ አለ። ራኑ ዲ ለን ዶክተር ናቸው። በምዕራብ አፍሪካ በምትገኘው ጊኒ የኢቦላ ወረርሽኝ በተከሰተበት ወቅት በበሽታው ከተያዙ ሰዎች ጋር ግንኙነት የነበራቸውን ፈልጎ በማግኘት አገልግለዋል። አንድ ሰው በኢቦላ ቫይረስ እንደተያዘ ምልክት ሲያሳይ፣ ወዲያውኑ ያ ሰው የት እንደነበር ከማን ጋር እንደተገናኘ አሰሳ እናደርጋለን። በዛ ላይ ተመስረተን ግንኙነት የነበራቸውን ሰዎች ስም ዝርዝር አውጥተን ለ21 ቀናት ክትትል እናደርጋለን ከኮቪድ-19 ጋር ግንኙነት የነበራቸውን ሰዎች አስሶ ማግኘት ግን አስቸጋሪ ነው። አንዳንድ ሰዎች ጭራሽ ምልክቱ አይታይባቸውም። አንዳንዶች ደግሞ በበሽታው ተይዘው ለአንድ ወይም ለሁለት ቀን ካስተላለፉ በኋላ ነው ምልክት ማሳየት የሚጀምሩት። ከዚህ አንጻር ለበሽታው ተጋላጭ የሆኑ ሰዎችን በዲጂታል ቴክኖሎጂ መከታተል ቢቻልስ የሚለውን ጥያቄ ለመመለስ እንደ አፕል እና ጉግል የመሳሰሉ ካምፓኒዎች ዘመናዊ የስልክ ቀፎች ወይም ስማርትፎኖችን ከቫይረሱ ጋር ንክኪ ያላቸውን ሰዎች መጠቆም እንዲችሉ ለማድረግ እየሞከሩ ነው። ቫይረሱ ካለባቸው ሰዎች ጋር ግንኙነት የነበራቸውን አስሶ ለማግኘት ዲጂታል ቴክኖሎጂን መጠቀም ሂደቱን ፈጣንና ቀልጣፋ ለማድረግ ያግዛል ብዬ አስባለሁ። አንዳንድ ሀገራት ሕመም የሚታይባቸውን ሰዎች የሚጠቁም የስልክ መተግበሪያ ወይም አፕ መጠቀም ጀምረዋል። የሙከራ ጥናቱ በስልክ ውስጥ የሚገኘውን የብሉቱስ ቴክኖሎጂ ተጠቅሞ ምልክቶችን ያዳምጣል፣ ያስተላልፋል። በቀን አንድ ጊዜ ስልኩ ለቫይረሱ ተጋላጭነት መኖር አለመኖሩን አጣርቶ የመረጃ ግብአት ይሰጣል። ማርክ ዚስማን በማሳቹሴትስ የሚገኘው የቴክኖሎጂ ተቋም ላቦራቶሪ ውስጥ ይሰራሉ። ላቦራቶሪው ከዚህ ቀደም በሚሳይል መከላከያና የሳተላይት ኮሚኒኬሽኖች ላይ ይሰራ ነበር። አሁን ደግሞ አዲሱ ቴክኖሎጂ በትክክል በቫይረሱ የተያዙ ሰዎችን ለማሰስ ይችል እንደሆን ሙከራ እያደረጉ ነው። በሁለት ስልኮች ላይ ባሉ ብሉቱዝ የመረጃ ማሸጋገሪያ ብልሃቶች አማካኝነት ተላልፎ የሚወጡ ድምፆችን በመለካት በምን ያክል ርቀት ላይ እንዳሉ ማወቅ ይቻላል። ይሄ ብቻ ግን በቂ አይደለም። የቴክኖሎጂ ተቋሙ በተለያዩ ቦታዎች ላይ ለምሳሌ በግርግዳ ውስጥ አልፎ በምን ያክል ብቃት መረጃ እንደሚያስተላልፍ ለማወቅ ሙከራቸውን ቀጥለዋል። ሁለቱ ሰዎች አንድ ቦታ ላይ ያሉት ወይስ በመካከላቸው የሚጋርዳቸው አለ? የሚጋርደው ነገር ግድግዳ ነው ወይስ መስታወት? ያሉበት አቅጣጫስ? የሚሉት ሁሉም በሙከራው ወቅት ሚና አላቸው። በእነዚህ ሁኔታዎች ውስጥ ሁሉ በትክክል መረጃ ማስተላለፉን ለክተው ለማወቅ ደግሞ ከባድ ነው። አፕልና ጉግል የሰሩት አዲሱ ቴክኖሎጂ የሰዎችን ማንነትና ያሉበትን ቦታ አይጠይቅም። ይህ ደግሞ ግለሰቦችን ከኮምፒውተር ሰርጎ ገቦች ወይም ሃከሮች ለመጠበቅ ይረዳል። በእርግጥ በኪሳችን ያለው ስልክ በቫይረሱ መያዛችንን ወይም አለመያዛችንን ሊነግረን አይችልም። ነገር ግን ሕብረተሰቡ ወደ ቀድሞ ኑሮው ሲመለስ ከቫይረሱ ጋር ንክኬ የነበራቸውን ሰዎች ለማግኘት በሚደረገው አሰሳ ቴክኖሎጂ ትልቅ ሚና ይኖረዋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የሚመጣው የትግረኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደን አደሩ